የአሜሪካ ድምጽ ነው። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ ኅዳር 12 2015 ዓ.ም ዝግጅታችን ጀመረ። ተጨማሪ የሰብአዊ እርዳታ አቅርቦት ወደ ትግራይ ክልል መግባት መቀጠሉን የእርዳታ ድርጅቶች እየገለጹ ናቸው። ዘገባ ይኖረናል። በሌላ በኩል በደቡብ አፍሪካ ፕሪቶሪያ እና በናይሮቢ ኬንያ የኢትዮጵያ መንግስትና የህወሓት ከፍተኛ ባለስልጣናት ባደረጉት የሰላም ስምምነት ላይ ተወካይ የነበሩት ሁለት የትግራይ ክልል ባለስልጣናት መግለጫ ሰጥተዋል። የመግለጫውን ዝርዝር ይዘት የተመለከተ ዘገባ ይኖረናል። በተጨማሪም ኢትዮጵያ ለኬንያ ስለምትሸጠው የኤሌክትሪክ ኃይል አቅርቦት ተጨማሪ ማብራሪያዎችን ይዘናል። ሁሉንም ከዜና በኋላ እናስደምጣችኋለን። ጤና ይስጥልኝ፣ እንደምናመሻችሁ፣ የተከበራችሁ አድማጮች የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ከስቱዲዮ ስርጭቱን ታቀናብርልናለች። አበባየው ገበያው የዌብና ና የማህበራዊ ድርገጽ ፕሮዲሰራችን ናት። ግርማ ደገፋው ና ሲሳይ አሸናፊ በምስልና ድምጽ ቅንብር አብረውን አሉ። በሁሉም ስፍራ ባሉ መላ ባልደረቦቻችን ስም እስከ ምሽቱ አራት ሰዓት አብረናችሁ እንቆያለን። አብራችሁን እንድትቆዩም እንጠይቃችኋለን። ዝግጅቶቻችንን እንዲህ ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሃሪክ ዳት ቪኦኤ ኒውስ ዶት ኮም እንዲሁም በአት ቪኦኤ አማሃሪክ የፌስቡክ ገጻችን በቀጥታ መከታተል ትችላላችሁ። አሁን ለምሽቱ ዋና ዋና የዓለም ዜናዎች ሰዓቱን ለቅቃለሁ። ዜና ስጥልኝ። ክቡራትና ክቡራን፣ እንደምናመሻችሁ ከምሽቱ ዜና ጋር እንግዲህ ወልድ ነኝ። እርዳታ የያዙ 14 ዕቃ ጫኝ መኪኖች ትናንት እሁድ ትግራይ ገብተዋል ሲል የአሶሼትድ ፕሬስ ዜና ወኪል ባለሥልጣናትን ጠቅሶ ዘግቧል። መኪኖቹ ከመንግሥታቱ ድርጅት የዓለም የምግብ ፕሮግራም የተላኩና እጅግ ተፈላጊ ያላቸውን ምግብና ነዳጅ መጫናቸውን ሪፖርቱ ጠቁሟል። ሆስፒታሎች ግን በቂ መድኃኒት ገና እንዳልተቀበሉ የካቶሊክ ሚሽነሪው አባ አልፍሬድ ነግረውናል ሲል አሶሴትድ ፕሬስ ጨምሮ ዘግቧል። አድማጮች በዚህ ዜና ዙሪያና የሰላም ስምምነቱን ተከትሎ ስላሉት ሌሎች ወቅታዊ መረጃዎች በዕለቱ አብይ ርዕስ በስፋት እንመለስበታለን። የባህር ዳርና አካባቢው ከፍተኛ ፍርድ ቤት ዛሬ በዋለ ችሎት አቃቤ ሕግ በአቶ ዘመነ ካሴ ላይ የመሠረተውን ክስ ዛሬ ማሰማት መጀመሩን ጠበቃቸው በሙሉ ታደሰ ለአሜሪካ ድምፅ ተናግረዋል። አስቴር ምስጋናው ዝርዝር ይዛለች። አቃቢ ሕግ በግድያ ወንጀል ጠርጥሬያቸዋለሁ ሲል ክስ በመሰረተባቸው በአቶ ዘመነ ካሴ ላይ ያቀረበውን የክስ ጭብጥ የባህር ዳር እና አካባቢዋ ከፍተኛ ፍርድ ቤት ዛሬ በዋለው ችሎት መስማት መጀመሩን ጠበቃቸው በሙሉ ታደሰ ተናግረዋል። ክሱ በችሎት ተነብሮ የክስ መቃወሚያ ካለን ተጠይቀን ኛም ጠበቆች በጠበቆች በኩል አቶ ዘመነ ካሴ ክስ መቃወሚያ የምንላቸውን በዝርዝር አስቀምጠን እነዚህም የክስ መቃወሚያዎች አቃቢ ከሰአት

ህዳር አስራ ስድስት ሁለት ሺ አስራ አምስት ሁለት ተኩል ላይ ተቀጥሏል። አቃቢ ህግ ባቀረበው ክስ ላይ መቃወሚያ ማቅረባቸውንም ጠበቃው በሙሉ ታደሰ ገልጸዋል። በክስ ሂደት የሚጠቀሰው ድንጋይና የክስ ዝርዝሮች ተጣጥሞ መሄድ አሉበት በሚል በስነ ስርአቱ መሰረት መቃወሚያ ናቸው የምንላቸውን አቅርበናል። የአቶ ዘመነ ካሴ ቤተሰቦችና ደጋፊዎች የፍርድ ሂደቱን ችሎት ተገኝተው መከታተል እንዲፈቀድላቸው ለችሎቱ ጥያቄ እንዳቀረቡ ጠበቃው ተናግረዋል። ፍርድ ቤቱ በክስ መቃወሚያው ላይ የቀረቡትን ሀሳቦች መርምሮ ብይን ለመስጠት ለህዳር 16 2015 ዓ.ም ተለዋጭ ቀጠሮ ሰጥቷል። የታጠቁ ቡድኖችን በህቡ ማደራጀት፣ ሁከትና ብጥብጥ ማነሳሳት የሚሉትን ጨምሮ በሌሎችም ወንጀሎች ጠርጥሬያቸዋለሁ በማለት ፖሊስ አቶ ዘመነ ካሴን መስከረም 11 ቀን 2015 ዓ.ም በቁጥጥር ስር መዋሉ ይታወሳል። አቶ ዘመነ በቁጥጥር ስር ከዋሉበት ጊዜ አንስቶ ፍርድ ቤት ሲቀርቡ የአሁኑ ለአምስተኛ ጊዜ ነው ለአሜሪካ ድምፅ አስቴር ምስጋናው ባህር ዳር የኤም 23 ታጣቂ ቡድን ጥቃት በከፈተባት ምስራቃዊ ዲሞክራቲክ ሪፐብሊክ ኮንጎ የምስራቅ አፍሪካ ጦር ሰላም ለማስከበር ይሰማራል ሲሉ የኬንያው ፕሬዝደንት ዊልያም ሩቶ ዛሬ አስታውቀዋል። የምስራቅ አፍሪካ ማህበረሰብ ጦር አካል የሆኑ የኬንያ ሰራዊት አባላት ከሳምንት በፊት ሁከት ወደ ሰፈነባት ምስራቅ ኮንጎ አቅንተዋል። በዲሞክራቲክ ሪፐብሊክ ኮንጎ መዲና ኪንሻሳ ሆነው ጋዜጣዊ መግለጫ የሰጡት ሩቶ እንዳሉት የቀጠናው ጦር ሁከትን ለመፍጠር ቆርጠው በተነሱ ኃይሎች ላይ ሰላምን ለማስከበር እርምጃ ይወስዳል ብለዋል። በአብዛኛው በኮንጎ ቱትሲ ሚሊሻ የተዋቀረው ኤም 23 የተሰኘው አማጺ ኃይል በሰሜን ኪቩ ግዛት ሰፊ ቦታዎችን የተቆጣጠረ ሲሆን ጎማ ወደ ተባለችው ሌላዋ የኮንጎ ትልቅ ከተማ እየተጠጋ መሆኑ ተሰምቷል። ዲሞክራቲክ ሪፐብሊክ ኮንጎ ትንሿ ጎረቤቷ የሆነችውን ሩዋንዳ የኤም 23 ጦርን ትረዳለች ብላ በመወንጀሏ አካባቢው ውጥረት ሰፍኗል። የተባበሩት መንግስታት ድርጅት ባለሙያዎችም ሩዋንዳ አማጺያኑን መደገፏን ደርሰንበታል ይላሉ። ኪጋሊ ውንጀላውን በማስተባበል በሩዋንዳው የዘር ፍጅት ማግስት በዲሞክራቲክ ሪፐብሊክ ኮንጎ የተመሰረተን አንድ የሁቱ አማጺ ቡድን ትረዳለች ስትል ኪንሻሳን መልሳ ትከሳለች። የኤም 23 አማጺ ቡድን ከ10 ዓመት በፊት ጎማን ለጥቂት ጊዜያት ሲቆጣጠር ተሰሚነት አግኝቶ ነበር። ወዲያው በመጠቃቱ ግን አፈግፍጎና ተደብቆ ትደብቆ ቆይቶ ነበር። ተዋጊዎቼ በስምምነቱ መሰረት ወደ ዋናው የአገሪቱ ጦር አልተቀላቀሉም በሚል እና ሌሎች ቅሬታዎች ምክንያት አማጽያኑ ባለፈው ዓመት ተመልሰው ብቅ ብለዋል። ኬንያ ዘጠኝ መቶ የሚሆን ጦሯን ከምስራቅ አፍሪቃ ልሁግ ጋር በመሆን ሰላም እንዲያስከብር ልካለች። ሩቶ በጋዜጣዊ መግለጫቸው ምኖስኮ የተሰኘው በሺ የሚቆጠር የተመድ ሰላም አስከባሪ ኃይል በዲሞክራቲክ ሪፐብሊክ ኮንጎ የሚገኝ ቢሆንም የምስራቅ አፍሪቃ ጦር የበለጠ ኃይል ይኖረዋል ብለዋል። ሰባት ሀገራት አባላት የሆኑበት የምስራቅ አፍሪካ ማህበረሰብ ስብስብ ዛሬ የሰላም ጉባኤውን በኬንያ መዲና ናይሮቢ ያደርጋል ተብሎ የተጠብቆ የነበረ ቢሆንም የንግግሩ መጀመሪያው ቀን አሁንም ግልጽ አይደለም። የተባበሩት መንግስታት ድርጅት ባለፈው ሳምንት እንዳስታወቀው እስከ አሁን ቢያንስ 262000 ሰዎች በግጭቱ ሳቢያ ተፈናቅለዋል። ኤም 23 የተባለው አማጺ ቡድን በምስራቅ ኮንጎ ከሚገኙ 123 አማጺ ቡድኖች አንዱ ነው። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። በህመም ምክንያት ተለቀው የነበሩት የቀድሞ የደቡብ አፍሪካ ፕሬዚደንት ጄኮብ ዙማ ወደ እስር ቤት መመለስ አለባቸው ሲል የአገሪቱ ከፍተኛው የይግባኝ ሰሚ ፍርድ ቤት ውሳኔ ሰጠ። ባለፈው ዓመት ችሎት በመዳፈር በቀረበባቸው ክስ ታስረው የነበሩት ዙማ እንዲለቀቁ የተሰጠው ውሳኔ ህገወጥ ነው ማለቱን ሊንዳ ጌፍታሽ ከጆሃንስበርግ ዘግባለች። ቆንጅት ታየት ታቀርበዋለች። የቀድሞ ፕሬዚደንት በጤና ምክንያት እንዲለቀቁ ያደረገው ውሳኔ እንዲጸና ያቀረቡትን የይግባኝ አቤቱታ ፍርድ ቤቱ ዛሬ ሰኞ ውድቅ አድርጎታል። የሰማኒያ ዓመቱ ዙማ እንደ አውሮፓውያን አቆጣጠር ባለፈው ሀያ ሀያ አንድ አመተ ምህረት ሐምሌ ወር ውስጥ ነበር ችሎት በመዳፈር ወንጀል የአንድ አመት ከሶስት ወር የእስራት ቅጣት የተበየነባቸው። ቅጣቱ የተወሰነባቸው ስልጣን ላይ በነበሩበት ዘመን በመንግስት ባለስልጣናት ስለተፈጸሙ የሙስና አድራጎቶች ለብሔራዊ መርማሪ አካል ቃላቸውን እንዲሰጡ የተላከላቸውን መጥሪያ አክብረው ባለመቅረባቸው መሆኑ ይታወሳል። የስርት ቅጣት ውሳኔውን ተከትሎ በተለይ በሳቸው የትውልድ ክፍለ ግዛት ኳዙሉ ናታልና የሀገሪቱ የኢኮኖሚ መናኸሪያ በሆነችው በጓቴንግ ደጋፊዎቻቸው የቀሰቀሱት ተቃውሞ ተቀጣጥሎ በስፋት ሁከትና ዘርፊያ መፈጸሙ የሚዘነጋ አይደለም። ይሁን እንጂ ዙማ ሁለት ወር ያልሞላ ጊዜ ከታሰሩ በኋላ ህመማቸው ምን እንደሆነ ሳይገለጽ በሕክምና ምክንያት እንዲለቀቁ የተደረገ ሲሆን ታህሳስ ወር ላይ ያን ውሳኔ የሀገሪቱ ከፍተኛ ፍርድ ቤት ቀለበሰው። የፍርድ ቤቱን ውሳኔ በመቃወም የቀረበው ሙግት ለረጅም ጊዜ ቀጥሎ ዙማ ወደ ቡህኒ ቤት ሳይመለሱ እስከ ዛሬ ቆይተው ነበር። ዛሬ ታዲያ የሀገሪቱ የይግባኝ ጉዳዮች ጠቅላይ ፍርድ ቤት ዙማ ከእስር እንዲለቀቁ ያደረገው ውሳኔ ህገ ወጥ ነው ብሎ ከፍተኛው ፍርድ ቤት የሰጠውን ውሳኔ እንዲጸና አድርጓል። ከእስር ቤት ውጪ ያሳለፉት የስራት ቅጣቱ ጊዜ እንዲሰረዝ ከፍተኛው ፍርድ ቤት የሰጠውን ውሳኔ ግን የይግባኝ ፍርድ ቤቱ አላጸናም። የህግ ታራሚዎች ጉዳይ ኮሚሽኑ ውሳኔ እንዲሰጥበት መርቶታል። አሜሪካ ከፊሊፒንስ ጋር ያላትን ወዳጅነት ለማጠናከር ምክትል ፕሬዝደንት ካመላ ሀሪስ የረጅም ዘመን አጋር በሆነችው ፊሊፒንስ ይገኛሉ። የደቡብ ቻይና ባህርን በተመለከተ በዓለም አቀፍ ህጎችና ደንቦች መሰረት ዩናይትድ ስቴትስ ከእናንተ ጋር ትቆማለች ብለዋል። ዛሬ ሀሪስ ማኒላ ላይ ከአገሪቱ ፕሬዝደንት ፈርዲናንድ ማርኮስ ጋር በተገናኙበት ወቅት ሲናገሩ ቻይና በፊሊፒንስ ዲፕሎማሲያዊና ኢኮኖሚያዊ ይዞታዋን በማጠናከር ላይ ትገኛለች፣ ይላል የቪኦኤዋ ፓትሲ ዊዳ ኩስዋራ ከጃካርታ የላከችው ዘገባ። በፊሊፒንስ ጦር መርከብ ወይም አውሮፕላን ላይ የሚደረግ ጥቃት በዩናይትድ ስቴትስ የጋራ ምላሽ ይሰጠዋል ሲሉ አስጠንቅቀዋል ሀሪስ ምክትል ፕሬዚዳንቷ እየተናገሩ ያሉት የማኒላ ፓክት ስለተሰኘውና በ1951 በዩናይትድ ስቴትስ እና በአካባቢው ሀገሮች መካከል የተፈረመውንና በጥቃት ወቅት የጋራ ምላሽ እንዲሰጥ ስለተስማሙበት ሰነድ ነው። የሀሪስ ጉብኝት በታይዋን ምክንያት በቻይናና በዩናይትድ ስቴትስ መካከል ውጥረት በሰፈነበት ወቅት የፕሬዚደንት ባይደን አስተዳደር ስልታዊ አጋሮችን በመቅረብ ላይ ባለበት ወቅት እየተደረገ ያለ ጉብኝት ነው። ከሌሎቹ የኢንዶ ፓሲፊክ ሀገሮች አንጻር ፊሊፒንስ ለታይዋን እጅግ ቅርብ መሆኗ ቻይና በታይዋን ላይ ለምትሰነዝረው ማንኛውም ጥቃት መልስ ለመስጠት አመቼ ሀገር ነች ተብሏል። ጉብኝቱ ከፈርዲናንድ ማርቆስ በፊት የነበሩት ፕሬዚደንት ሮድሪጎ ዱቴርቴ ወደ ቻይና በማድላታቸው ምክንያት ሻክሮ የነበረውን ግንኙነት ለማደስም ነው ተብሏል። ማኒላ በዱቴርቴ አመራር ወቅት የአደንዛዥ እጽ ፖሊሲዋ በአሜሪካ በመነቀፉ ዱቴርቴ የወቅቱን ፕሬዚዳንት ባራክ ኦባማ አጸያፊ ስድብ በመስደባቸው ሁለቱ ሀገራት ተኳርፈው ቆይተው ነበር። በመጨረሻም አድማጮች ጃቫ የተሰኘችውን የኢንዶኔዥያ ደሴት ዛሬ የመታው የመሬት መንቀጥቀጥ የአምሳ ሰዎችን ህይወት ሲቀጥፍ በመቶ የሚቆጠሩትን ደሞ ጎድተዋል። የአገሪቱ የአደጋ መከላከል ባለስልጣን እንዳለው መንቀጥቀጡ በደርዘን የሚቆጠሩ ህንፃዎችን አፍርሷል። የአሜሪካው የሥነ ምድር ጥናት ተቋም የመንቀጥቀጡ ማዕከል በጃቫ የምትገኘው ሲያንጁር የተሰኘችው ከተማ መሆኗንና መጠኑም በሪክተር ስኬል አምስት ነጥብ ስድስት መሆኑን ገልጿል። ንዝረቱ ሰባ ኪሎ ሜትር ርቀት ላይ የምትገኘው መዲናዋ ጃካርታ ድረስ እንደተሰማና ሰዎች ከህንፃዎች እንዲወጡ መደረጉም ታውቋል። አድማጮች ለምሽቱ ያዘጋጀነው ዜና በዚሁ ተፈጽሟል። እስከ አራት ሰዓት አብራችሁን ቆዩ። መልካም ምሽት። እንግድ ወልዴን ለዓለም ዜናዎቹ እናመሰግናለን። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ሰኞ ህዳር 12 2015 ዓ.ም ዝግጅታችንን ነው በመከታተል ላይ የምትገኙት። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በአት ቪኦኤ አምሀሪክ የፌስቡክ ገጻችን ላይ መከታተል ትችላላችሁ። አሁን ለዕለቱ ወደያዝ ነው ቀዳሚ የአብይ ርዕስ ዘገባችን እንወሰዳችሁ። በቀዳሚ ያበየረስ ዘገባችን ወደ ትግራይ ክልል ነው የምናመራው የሰላም ስምምነት ከተካሄደ በኋላ ተጨማሪ የእርዳታ አቅርቦቶች ወደ ትግራይ ክልል እየገቡ መሆኑን የለጋሽ ድርጅቶች እየገለጹ ናቸው። ዓለም አቀፉ የቀይ መስቀል ኮሚቴና የተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽነር ዩኤንኤችሲአር የተለያዩ የህይወት አድን የሰብአዊ እርዳታ አቅርቦቶች ወደ ትግራይ ክልል እየገቡ መሆኑን ተሽከርካሪዎቹ የጫኗቸውን የሰብአዊ እርዳታ አቅርቦቶች ይዘው ትግራይ ክልል መድረሳቸውንም ገልጸዋል። የዓለም የምግብ ፕሮግራም ደግሞ ቅዳሜ ዕለት መቀሌና ሽሬ ከተሞች የእርዳታ ምግብና ነዳጅ ማድረሱንም ገልጾ ተደራሽነቱን በየቀኑ ለማድረግ መዘጋጀቱን ይፋ አድርጓል። ኬኔዲ አባተ በዚህ ላይ A carreras de caballo. በኢትዮጵያ መንግስትና በህወሀት መካከል የፕሪቶሪያውና የናይሮቢው የሰላም ስምምነት ከተፈረመ በኋላ የተለያዩ ዓለም አቀፍ ለጋሽ ድርጅቶች በተለያዩ አማራጮች ወደ ትግራይ ክልል የሰብአዊ እርዳታ ማድረሳቸውን ቀጥለዋል። ዓለም አቀፉ የቀይ መስቀል ኮሚቴ ምግብና ተጨማሪ የህክምና ቁሳቁስ የያዙ ስድስት የጭነት መኪኖች ትናንት ለሊት መቀሌ ገብተዋል ሲል ዛሬ ህዳር 12 በትዊተር ገጹ አስታውቋል። እንደ ኮሚቴው ትዊት ከሆነ በትግራይ ከሚገኙ የኢትዮጵያ ቀይ መስቀል ቡድን አባላት ጋር በመሆን ባለፈው ሳምንት በመቀሌና በዙሪያው ላሉ ዘጠኝ የጤና ተቋማት አስቸኳይ የህክምና ቁሳቁሶች ተከፋፍለዋል። ባለፈው ቅዳሜ ህዳር 10 2015 ዓ ም አስቸኳይ የህክምና ቁሳቁሶችን በአየርና በየብስ ወደ ሽሬ ከተማ ማድረሱንም ገልጿል። የዓለም ምግብ ፕሮግራም ደብልዩ ኤፍፒ ደግሞ ቅዳሜ ዕለት በትዊተር ገጹ ባሰፈረው ጽሁፍ የእርዳታ ምግብና ሌሎች አስፈላጊ ግብአቶችን የጫኑ መኪኖች በሁለት አቅጣጫዎች ትግራይ ክልል ገብተዋል ብሏል። አንደኛው ሁለት ነዳጅ የጫኑ ተሽከር ተሽከርካሪዎችን ጨምሮ ምግብ የጫኑ ሌሎች ተሽከርካሪዎችን አካቶ ወደ መቀሌ የገባ ሲሆን ሁለተኛው ደግሞ ምግብ የጫኑ ተሽከርካሪዎችን የሚያካትትና ወደ ሽሬ የደረሰ እንደሆነ ነው ደብሊው ኤፍፒ አብራራው። አርብ ዕለት ወሳኝ የህክምና ቁሳቁሶችን በአየር ልከናል ሲልም አክሏል። የእርዳታ ምግብና ሌሎች ግብዓቶችን በየቀኑ ለማድረስ ዝግጁ ነን ያለው ደብሊው ኤፍፒ ይህ እንዲሆን የተመቻቸ የይለፍና የፍቃድ አሰጣጥ ሂደት እንደሚኖር ተስፋ እናደርጋለን በማለትም አመልክቷል። ስልጠናም ስምምነቱን ተከትሎ የኢትዮጵያ መንግስት ወደ ትግራይ ክልል እርዳታ ለማስገባት የሚያስችሉ አራቱንም መስመሮች በሙሉ ለአገልግሎት ክፍት ማድረጉን መግለጹ የሚታወስ ነው። ሌላው የሰብአዊ ለጋሽ ድርጅት የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽነር ዩኤንኤችሲአር ጦርነቱ ዳግም ካገረሸበት ከነሐሴ ወር ጀምሮ የመጀመሪያውን የእርዳታ አቅርቦት የጫኑ ተሽከርካሪዎችን ወደ መቀሌ መላኩን ገልጿል። ዩኤንኤችሲአር በዛሬው ትዊቱ እንዳስታወቀው ዛሬ ወደ ትግራይ ክልል መቀሌ የገባው መድኃኒትና የመጠለያ ቁሶችን ያካተተ የህይወት አድን ሰብአዊ እርዳታ ነው ብሏል። ተጨማሪ የእርዳታ አቅርቦቶችም በጉዞ ላይ እንደሚገኙ ጠቅሷል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ የሚተላለፍላችሁን የሰኞ ምሽት የአማርኛ ቋንቋ ዝግጅታችንን ነው የሰማችሁት። የእለቱን አብይ ርዕስ ዘገባችንን ነበር። የትንታኔው መጽሔት ይቀጥላል። ወደ ተከታዩ ዘገባችን ስናልፍ በ የኢትዮጵያ መንግስትና የህወሓት ከፍተኛ ባለስልጣናት ወይም የትግራይ ክልል ባለስልጣናት በደቡብ አፍሪካ ፕሪቶሪያና ናይሮቢ ኬንያ ያደረጉትን የሰላም ስምምነት ተከትሎ ወደ ትግራይ ወደ መቀሌ ያመሩት ባለስልጣናት መግለጫ ሰጥተዋል። መግለጫውን የሰጡት ለትግራይ ክልል ቴሌቪዥን ነው። ሙልጌታ አጽብሃ ከመግለጫው የተወሰነውን ክፍል እንደሚከተለው ይዞታል። በኢትዮጵያ መንግስትና በትግራይ ክልል መካከል በተካሄደው ድርድር በትግራይ በኩል ተደራዳሪ ከነበሩት አቶ ጌታቸው ረዳና ጀኔራል ጻድቃን ገብረ ትንሳኤ ስለ ድርድሩና ስለ ቀጣይ ሁኔታ አስመልክቶ ለክልሉ መገናኛ ብዙሀን መግለጫ ሰጥተዋል። የተካሄደው ድርድር ብዙ ቀናት የወሰደና ብዙ ጉዳዮች የተነሱበት እንደነበረ ነው የተናገሩት። አቶ ጌታቸው ረዳ የትግራይ ሕዝብ ሕልውና መሰረት በማድረግ ነው የተስማማነውም ብለዋል። ሓገዝ ክኣቱ ሰሰበል ክታት ነው ጀመረ ተኩስ በመቆሙ እርዳታ እንዲገባ ሁኔታ ተመቻችቷል። የተወሰነ ምልክቶች አሉ። በሚፈለገው መልኩ እንዳልሆነ እናውቃለን። መድኃኒት መግባት የሚችልበት እድልም እየተፈጠረ ነው። አገልግሎቶችም ሊቀጥሉ የሚችሉበት እድል እየተፈጠረ ነው። ይህ እድል እንጠቀምበታለን ወይ የሚል በሁለቱም ወገኖች በቅንነት ለመፈጸም ነው የተስማማ ነው። በቅንነት ማለት ይህ ተግባር ላይ ውሎ የትግራይ ሕዝብ ከሰላሙ ተጠቃሚ የሚሆንበት ሁኔታ ለመፍጠር እኛ በቀንነት ተፈጻሚ እንዲሆን መስራት አለብን። በኢትዮጵያ መንግስት በኩል ደግሞ ጦርነቱ በኢትዮጵያ ኢኮኖሚ፣ የሰው ኃይልም የፈጠረው ጉዳት ቀላል አይደለም። ተኩስ አቁመህ ወደ ቀጣይ ፖለቲካዊ ውይይት ሂደት ለመግባት የሚያስችል ሁኔታ ተፈጥሯል ነው ያሉት። የሰላም ስምምነቱ ከተካሄደ በኋላ ከኢትዮጵያ ሰራዊት ጋር ይደረግ የነበረው ውጊያ ቆመዋል ያሉት አቶ ጌታቸው ረዳም የኤርትራ ሰራዊት ግን እስካሁን በሕዝብ ላይ በደል እየፈጸመ ነው ሲሉ ከሰዋል። የሰላም ስምምነቱ ለማደናቀፍም እየሰራ ይገኛል ሲሉ ነው የተናገሩት። በዚህ ጉዳይ በኤርትራ በኩል እስካሁን የተሰማ መልስ ባይኖርም የኤርትራ መንግስት በትግራይ ሰላማዊ ሰዎች ላይ ጉዳት እያደረሰ መሆኑ የሚቀርብበት ክስ ሲያስተባብል ቆይተዋል። ጀኔራል ጻድቃን ገብረ ትንሣኤ በበኩላቸው የተካሄደው የሰላም ስምምነት ኢትዮጵያ ከገባችበት ቀውስ ለማውጣት አቅም ያለው ነው ብለው፣ እንዲሁም የትግራይ ህዝብ ችግር በህገ መንግስቱ መሰረት ለመፍታት የሚያመቻች የትግራይ የውስጥ ችግርም ለማየት እድል የሚሰጥ ነው ብለዋል። በተካሄደው ድርድር የፖለቲካ ችግሮች በቀጣይ ውይይት ለመፍታትም ተነጋግረናል ሲሉ ጀኔራል ጻድቃን ገብረ ትንሣኤ ገልጸዋል። ብዙሓት ፖለቲካዊ ጉዳያት ይልዓል ነይሮም ናይ መንግስቲ ትግራይ ጉዳይ ይልዓል ነይሩ ናይ እስራት ይልዓል ነይሩ ናይ ተወረሰ ገንዘብ ይልዓል ነይሩ ብዙ ፖለቲካዊ ጉዳዮች እየተነሱ ነበር። የትግራይ መንግስት ጉዳይ እየተነሳ ነበር። የእስረኞች ጉዳይም ይነሳ ነበር። ስለ የተወረሰ ገንዘብም ይነሳ ነበር። ስለ ቀጣይ የትግራይ የደህንነት ጉዳይም ተነስቷል። እነዚህ የመሳሰሉ ፖለቲካዊ ጉዳዮች ተነስቷል። የሁለቱም አካላት ተወካዮች ተገናኝተው በፖለቲካዊ ጉዳዮች ሰፊ ውይይት አካሂደው ወደ መግባባት የሚደርሱበት አቅጣጫም ተቀምጧል ነው ያሉት። የትግራይ ህዝብ ደህንነት በሚያረጋግጥ መልኩ ነው ትጥቅ የመፍታት ሂደት የሚፈጸመው ያሉት ደግሞ አቶ ጌታቸው ረዳ ናቸው። ዕጥቅ ናይ ምርጋፍ ሀሳብ ሲምፕል ጠበኛ ናይ ምርጋፍ ሀሳብ ተገሩ ወሰድ የሆነ ትጥቅ የማውረድ ሀሳብ በቀላሉ ጠመንጃ የማውረድ ተደርጎ መወሰድ የለበትም። የትግራይ ህዝብ ደህንነት በማያረጋግጥ መንገድ የሚፈጸም እኔ እንኳን ብቀበለው ወይም ጻድቃን ቢቀበለው የትኛው ሰው ነው ሕይወቱ አደጋ ላይ ያለ የህዝቡ ደህንነት አደጋ ላይ እያለ ትጥቁ የሚያስረክብ ይህ ግልጽ መሆን አለበት በዚህ ድርድር ተሳታፊ የነበሩ ሁሉም ወገኖች ታዛቢዎችም አደራዳሪዎችም ይህ ጉዳይ በግልጽ ያውቁታል ነው ያሉት ውይይቱም ቀጣይ መሆኑን ነው አቶ ጌታቸው የተናገሩት በሁለቱም ተደራዳሪ ኃይሎች ከፍተኛ መጠራጠር አለ እኛ እናምናቸውም እነሱም አያምኑንም፣ ብለዋል አቶ ጌታቸው። አለመተማመን የሚፈታ ስምምነቱ በመተግበር በሂደት የሚመጣ ነው ሲሉ ደግሞ ጀኔራል ጻድቃን ገልጸዋል። ስምምነት ናብ ተግባር ንምውዓል ዝግበሩ ምንቅስቓስ ዝግበሩ ናይ መጀመርያ ኣዋርሕ ይህ ስምምነት ወደ ተግባር ለማዋል በሚደረግ የመጀመሪያ ወራት አንድ ወር ሊሆን ይችላል ወይም ሁለት ወር በመጀመሪያው ጊዜያት ትልቅ ጥንቃቄ የሚያስፈልጋቸው ናቸው። ጥልቅ በሆነ አለመተማመን፣ ከባድ በሆነ መገዳደል ኑረን ወደ ሰላም እያመራን ስላለን ወደዚህ የሚደረግ ሽግግር ልሙጥ አይደለም፣ ሸካራ ነው። ብዙ ውጣ ውረድ ነው ያለው። ብዙ ችግሮች ሊነሱ ይችላሉ። ለእነዚህ በቀጣይ ከሰላሙ ልናገኘው የምንችለው ጥቅም እያየን መፍታት አለብን። በእነዚህ ትኩረት አድርገን ተጠንቅቀህ መስራት ያስፈልጋል ነው ያሉት። ትግራይና የኢትዮጵያ መንግስት የሰላም ስምምነቱ ፈርመዋል ይህም ተግባራዊ እንዲሆንም ትልቁ ድርሻ ያላቸው ሁለቱ ናቸው ያሉት ጀኔራል ጻድቃን አሁን ያለው ጅማሮም ተስፋ ሰጪ ነው ሲሉ ገልጸዋል ለአሜሪካ ድምጽ ሙልጌታ ጽብሃ መቀለ ወደ ተከታዩ ዘገባችንን ውሰዳችሁ። ኢትዮጵያ ለኬንያ ከምትሸጠው የኤሌክትሪክ ኃይል ከአንድ መቶ ሚሊዮን ዶላር በላይ ለማግኘት አቅዳለች። ይህንም በተመለከተ የኢትዮጵያ የኤሌክትሪክ ኃይል ኮሚኒኬሽን ዳይሬክተር አቶ መጎስ ሙክንን ለአሜሪካ ድምፅ እንደተናገሩት የኤሌክትሪክ ኃይል ሽያጩ ባለፈው ኅዳር 8 200 15 ዓመተ ምህረት 75 ሜጋ ዋት ኃይል በመላክ ተጀምሯል ብለዋል። ዘገባውን ያጠናቀረው ገብረ ሚካኤል ገብረ መድን ነው፣ እንደሚከተለው ይቀርባል። ኬንያና ኢትዮጵያ ቀደም ሲል በተፈራረሙት የ25 ዓመት የኃይል ሽያጭ ስምምነት መሰረት ኢትዮጵያ ባለፈው ሐሙስ ኅዳር 8 ቀን የኤሌክትሪክ ኃይል መሸጥ መጀመሯን አስታውቃለች። የኢትዮጵያ ኤሌክትሪክ ኃይል የኮሚኒኬሽን ዳይሬክተር አቶ ሞገስ መኮንን ለአሜሪካ ድምፅ እንደተናገሩት የኃይል ሽያጩ በ75 ሜጋዋት የተጀመረ ሲሆን በስምምነታቸው መሰረት በየጊዜው እያደገ የሚሄድ ነው። መነሻው ሰዓት ላይ በ75 ሜጋዋት ነው የተጀመረው። ከፍተኛ የሆነ ኃይል ተጠቃሚ በሚኖርበት ሰዓት እስከ 200 ሜጋዋት ድረስ የሚደርስ ነው ስምምነቱ። ይሄ ስምምነት ለቀጣዮቹ ሶስት አመታት ተግባራዊ የሚሆን ነው። ከሶስት አመት በኋላ ደግሞ ከፍተኛ ተጠቃሚ በሚኖርበት ሰዓት እስከ አራት መቶ ሜጋዋት የሚደርስ ከዛ ውጪ በሆነ ሰዓት ደግሞ እስከ መቶ ሀምሳ ሜጋዋት ድረስ የሚደርስ የመጨረሻውን ደግሞ ከሰባት ዓመት በኋላ በሚኖሩት አመታት ሙሉውን ሀያ አራት ሰዓት አራት መቶ ሜጋዋት ድረስ መውሰድ እንደሚችሉ እኛም ማቅረብ እንዳለብን የሚያስቀምጥ ስምምነት ስለሆነ በዚህ መሠረት ነው የተጀመረ። የኤሌክትሪክ ኃይል መሸጫ ዋጋው በኪሎዋት በሰዓት 65 የአሜሪካ ሳንቲም እንደሆነ የገለጹት አቶ ሞገስ፣ እንግዲህ አሁን ለኬንያ ብቻ ከምናደርገው ሽያጭ እስከ 100 ሚሊዮን የአሜሪካን ዶላር የማስገባት ሀሳብ ነው ያለው። ነገር ግን አሁን ኤክስፖርት ማድረግ የጀመርንበት ጊዜ በኢትዮጵያ የበጀት ዓመት አቆጣጠር አምስተኛ ወር ላይ ያለ ነው። ስለዚህ የበጀት ዓመቱን እያጋመስን ነው። አሁን ባለው እስከ ሀምሳ ሚሊዮን የአሜሪካን ዶላር ድረስ ለማስገባት ነው የታሰበው። የኢትዮጵያ ኤሌክትሪክ ኃይል ሽያጭ እያደገ ቢሆንም የሀገር ውስጥ ፍላጎት ሳይሟላ እንዴት ወደ ውጭ ይሸጣል የሚል ተደጋጋሚ ጥያቄ ይነሳል። አቶ ሞገስ ይህን ጥያቄ ሲመልሱ የሀገር ውስጥ ፍላጎት ተሟልቷል አልተሟላም የሚለውን አንደኛ ፍላጎት ተሟልቷል አልተሟላም ለማለት መጀመሪያ መጠቀም የጀመረ ኤሌክትሪክ መጠቀም የጀመረ የህብረተሰብ ክፍል ኤሌክትሪክ መጠቀም የጀመረ ኢንዱስትሪ ፋብሪካ ማግኘት እየፈለገ ሳያገኝ ቀርቷል የሚለውን ነው መመለስ የሚኖርብን። በዚህ በኩል ስናይ እኛ እንደ ሀገር ለማምረት ካለን አቅም እያመረትን ያለነው ወደ ግማሽ አካባቢ ነው። ለምሳሌ አሁን ባለን ሁኔታ የማምረት አቅማችን ከ5200 ሜጋዋት ከፍ ብሏል፣ ማክሲመም ግን፣ የኃይል ተጠቃሚው ፍላጎት የሚጨምረው እንደ ተቋሚ የተመዘገበው ከፍተኛ የሆነ የኃይል ፍላጎትና አቅርቦቱ ወደ 2800 ሜጋዋት ነው። ስለዚህ ማምረት ከምንችለው አንጻር ስናየው ሙሉ አቅማችንን ለማምረት ትሪክ ፍላጎቱ አለ ብለን አናስብም ነገር ግን ኤሌክትሪክ ያልተዳረሰበት የህብረተሰብ ክፍል አሁንም አለ። ከተማ ላይ ነው ኮንሰንትሬት ያደረገው የኃይል አጠቃቀማችን፣ ወደ ገጠር አልተስፋፋም። ብዙ ኃይል የሚፈልጉ የህብረተሰብ ክፍሎች አሉ። ይሄን ማስፋፋት ይፈልጋል። እኛን ጥያቄ መቅረብ ካለበት ተቋሙ ኃይል የሚያመነጭ ተቋም እንደመሆኑ መጠን የምታመነጩት ኃይል ከሚፈለገው አንጻር አልተሟላም በሚል ነው እንጂ እንደ ሀገር አልተዳረሰም በሚል አይደል። ያንን የሚሰራ ደግሞ ሌላ ተቋም አለ። የኢትዮጵያ ኤሌክትሪክ አገልግሎት የስርጭት መስመሩን የሚሰራው ያኛው ተቋም ስለሆነ ፍላጎት እያለ ኃይል ኤክስፖርት ተደርጓል የሚለው ሚዛን የማይደፋ አሁን በጠቀስኩት ምክንያት ነው። ኃይል የሚፈልገውን በሙሉ እያሟላን፣ እንደውም ከፍተኛ የኃይል ፍላጎት ባለበት ሰዓት ጭምር ማምረት ከምንችለው እጅግ በጣም የወረደውን ነው እያመረት ነው ያለ ነው። የኬንያ የኃይልና የነዳጅ ተቆጣጣሪ ባለስልጣን የኃይል ንግድ ስምምነቱ ለመነሻነት በ75 ሜጋዋት ይፋ መደረጉን ገልጾ መደበኛው የኃይል ንግድ ግን በ150 ሜጋዋት እንደሚጀመር አሳውቋል። ካፒታል ቢዝነስ የተባለ የኬንያ ሚዲያ እንደዘገበው የባለስልጣኑ ዋና ዳይሬክተር ዳንኤል ኪፕቶ ከኢትዮጵያ የሚገዛው የኤሌክትሪክ ኃይል ዋጋው ኬንያ ከምታመነጭበት ዋጋ ያነሰ እንደሆነ ተናግረዋል። የኢትዮጵያ የኤሌክትሪክ ኃይል ሽያጭ 10 ዓመታትን ያስቆጠረ ሲሆን በ2014 ዓ ም ከዘርፉ 954 ሚሊዮን ዶላር እንደተገኘ አቶ ሞገስ አመልክቷል። በየጊዜው እያደገ ያለው ገቢም የሀገሪቱን የውጭ ምንዛሪ እጥረት ለመቅረፍ አስተዋጽኦ ያደርጋል ብለዋል። ከ1000 ኪሎ ሜትር በላይ የሚረዝመው የኢትዮ ኬንያ የኃይል ማስተላለፊያ መስመር 200 ሜጋዋት የኤሌክትሪክ ኃይል የመሸከም አቅም እንዳለው የገለጹት አቶ ሞገስ ይህ መስመር ለኬንያ ብቻ ሳይሆን ለሌሎች የአፍሪካ ሀገራትም ኃይል ለመላክ እንደሚያገለግል ተናግረዋል። መስመሩ ሲገነባ ለኬንያ ብቻ ኃይል አቅርቦ በዛ የሚቆም መስመር አይደለም። አቅሙ ከፍተኛ የሆነ መስመር ነው። ምናልባትም ኢትዮጵያ እንደ ሀገር የያዘቻቸው ሰፊ እቅዶች አሉ። ከነዚህ እቅዶች መካከል እስከ ደቡብ አፍሪካ ድረስ የሚዘልቅ የኃይል ሽያጭ ማከናወን ትልቅ ሀገራዊ እቅድ አለ። ይሄን ሀገራዊ እቅድ ለማሳካት ወደ ኬንያ የተዘረጋው መስመር እስከ 2000 ሜጋዋት ድረስ መሸከም የሚችል ተደርጎ ነው የተገነባው። የኢትዮ ኬንያ የኃይል ማስተላለፊያ መስመር ዝርጋታ ወጪ 500 ሚሊዮን ዶላር እንደሆነ ታውቋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ የተከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ የሚተላለፍላችሁን የሰኞው ምሽት ዝግጅታችንን ነው። ከዘጋቢዎቻችን የደረሱንን ዘገባዎች አጠናቀናል። በአሁን ከምሽቱ ሶስት ሰዓት እስከ ሀያ ስምንት ደቂቃ ይላል። ወደ ሁለተኛው አጋማሽ ልንሸጋገር ጥቂት ደቂቃዎች ነው የቀሩን። ሆኖም የዓለም ዋንጫ የተላለፈ የሚገኝበት ሁለተኛ ቀኑን ያስቆጠረበት በመሆኑ እዚህ ላይ ፕሮግራማችንን ሰበር እናደርግና ወደ ዓለም ዋንጫ የሰኞ ምሽት የስፖርት ዝግጅታችንን ወደዚህ አምጥተን የዓለም ዋንጫ ዘገባዎችን እናስደምጣቸዋለን። ለዓለም ዋንጫ የስፖርት ዘገባዎች ደግሞ ስቱዲዮ ሀብታሙ ስዩምን ጋብዘናል። ምክንያቱም እኔ ብቻ በቂ አይደለሁ ይሄን የመስራት ትልቅ ኃላፊነት ብቻ የሚወጡት አይደለም። ልክ ነው፣ ብቻ የሚወጡት አይደለም ብለን ወደ አዲስ አበባ መለስ እናደርጋችኋለን። በውዝግቦች የተሞላው ሀያ ሁለተኛው የፊፋ የዓለም ዋንጫ ትላንት ተጀምሯል። ሶስት ሚሊዮን የማይሞላ ህዝብ ያላት ኳታር ለአስራ ሁለት አመታት ሲቀርብባት የዘለቁ ትችቶችንና ነቀፌታዎችን ተቋቁማ በውድድሩ በከፍተኛ ድምቀት አስጀምራለች። ስለዚህ ሀብታሙ የኬኔዲ አባተን የመክፈቻውን ስነ ስርአት በተመለከተ የእሱን ዘገባ እናስቀድም ወይ ሳንተ ጥቀድም ኬኔዲ ቅደምና፣ ወደ ሌሎች ዝርዝር የአለም ዋንጫን የሚመለከቱ ዜናዎች እንመለሳለን ወደ ኬኔዲ አባተ わ。 በተለያዩ ዝግጅቶች የተከናወነው የመክፈቻ ስነ ስርዓቱ ሰባት ትዕይንቶችን ያስተናገደ ሲሆን እነዚሁም አዘጋጆቹ እንዳሉት ዓለም አቀፍ የጥበባት ኢንዱስትሪው ባለሙያዎች የተሳተፉበትና በታዋቂ የሙዚቃ ባለሙያዎች ታጅቦ የኳታርን ባህል ከዓለም አቀፍ ባህል ጋር በማጣመር የተዘጋጁ ናቸው። ከባህላዊ የአረብ ሙዚቃዎች እስከ ዘመናዊ ዳንሶች ኳታር ባህሏን ከዓለም አቀፍ ሙዚቃዊ ጣዕም ጋር አዳምራ በተዋበ ድባብ ኦፊሴላዊ የዓለም ዋንጫ ዜማዎችንም በማካተት ዓለም እንካችው ብላለች። በመቶዎች የሚቆጠሩ ዳንሰኞችና ሙዚቀኞች ወደ መድረክ እየወጡ ባሉበት ወቅት የመክፈቻ ስነ ስርዓቱን የመራው አሜሪካዊው የሆሊውድ ኮከብ ሞርጋን ፍሪማን ባደረገው ንግግር የተስፋ የአንድነትና የመቻቻል መልእክት አስተላልፏል። እግር ኳስ ሀገሮችን አንድ ያደርጋል ያለው ፍሪማን ሀገሮችን የሚያገናኘው ይህ እግር ኳስ ታዲያ ማህበረሰቦችንም አንድ ያደርጋል ሲልም አክሏል። እናም በእነዚህ መለያየት በበዛባቸው ጊዜያት ዓለም አንድ ላይ የምትሰበሰብበት ጊዜ ነው ሲል በአጽንኦት ተናግሯል። የዓለም ዋንጫ የመክፈቻ ስነ ስርዓት መድረኩን ከሞርጋን ፍሪማን ጋር የተጋራውና ኮዳል ሬግሬሽን ሲንድሮም በተባለ የታችኛውን ግማሽ የሰውነት አካል እድገት በሚገታ በሽታ ምክንያት ከወገብ በታች ያለው ግማሽ አካል ሳይኖረው የተወለደው የኳታሪ ወጣቶች አንቂ ጋኒም አልሙፍታም በመድረኩ ጠንካራ መልእክት አስተላልፏል። አካል ጉዳተኝነቱ ሳይበግረው ለብዙዎች መነቃቃትን በመፍጠር የአይስክሪም ቢዝነስ በመጀመርም በስራ ፈጣሪነቱ እንዲሁም በርካታ ስፖርታዊ ክዋኔዎችን በማድረግ በተምሳሌትነቱ የሚታወቀው የ20 አመቱ ወጣት አልሙፍታ የፊፋ የዓለም ዋንጫ አምባሳደር ሆነው ከተመረጡ ተጽዕኖ ፈጣሪ ግለሰቦች አንዱ ነው። የኳታር ጠቅላይ ሚኒስትር የመሆን ራዕዩን ለማሳካት በሀገሪቱ ካሉ ዩኒቨርሲቲዎች በአንዱ የፖለቲካል ሳይንስ ትምህርት በመከታተል ላይ የሚገኘው ጋኒም አልሙፍታ በመድረኩ ላይ ከፍሪማን ጋር ባደረገው ንግግር እንደ ፊፋ የዓለም ዋንጫ አምባሳደርነቴ ለሰው ልጅ የተስፋ የመደመር የሰላምና የአንድነት መልእክት ማስተላለፍ እፈልጋለሁ ብሏል። ይህን መልእክቱን ለማጠናከርም ሰው ሁሉ ከአንድ ወንድና ከአንዲት ሴት ስለመፈጠሩ በነገድና በጎሳ የተከፋፈለውም ይበልጥ ይተዋወቅ ዘንድ መሆኑን የሚያስረዳ የቁርአን ክፍል በመጥቀስ አሁን ላይ በመላው ዓለም መነጋገሪያ የሆነው ወጣቱ ባለራዕይ ስለ አንድነት አበክሮ አውስቷል። ፍሪማን እና አልሙፍታ ባስተላለፉት ተመሳሳይ መልእክት ስልሳ ሺህ ተመልካቾችን በሚያስተናግደው ቤድወይን በተባሉ ከቦታ ቦታ እየተ ንቀሳቀሱ ሕይወትን በሚመሩ የአረብ ነገዶች ባህላዊ ድንኳን ቅርጽ በተሰራው አልባይት ስታዲየም ከተሰየሙ ደጋፊዎችም አድናቆት ተችሏቸዋል። የኳታር ንጉሥ ኤሚር ሼክ ታሚም ቢን ሐሚድ አልታኒ በመክፈቻ ስነ ስርአቱ ላይ ባደረጉት ንግግር በውድድሩ ለመታደም ከመላው ዓለም ወደ አገራቸው የተመሙትን ሁሉ እንኳን ደህና መጣችሁ ብለዋል። ሰዎች ልዩነታቸውን ለማክበር የሚከፋፍሏቸውን ወደ ጎን ቢተዉ እንዴት ውብ ነው ብለዋል። ከስደተኛ ሰራተኞች ኢሰብአዊ አያያዝ ና ቡና የአልኮል መጠጦችን ጨምሮ ከሌሎችም ክልከላዎች ጋር በተያያዘ ትችትን ሲያስተናግዱ የከረሙት የኳታሩ መሪ የዓለም ዋንጫ ውድድሩ በመልካምና የተስፋ ቀናት እየተሞላ ይሆን ዘንድ ምኞታቸውንም በመግለጽ ለዝግጅቱ ሀገራቸው ሁለት መቶ ቢሊዮን ዶላር አውጥታበታለች ተብሎ የታምነውን በታሪክ ውዱን የዓለም ዋንጫ ውድድር አስጀምረዋል። ኬኔዲ አባተን እናመሰግናለን። እንግዲህ ሀብታሙ፣ የኳታሩ የአለም ዋንጫ የሀገሮች የሚያደርጉትን ውድድር ጀምረዋል። እስቲ እስከ ትላንትናና ዛሬ በተለይ ደግሞ አሁን የተከናወኑ አበይት የሚባሉ ሁኔታዎችን ለአድማጮቻችንና ና ለተመልካቾቻችን አካፍላቸው። ለአንተ መድረኩ ለቀቅ ያለው። አመሰግናለሁ ጽዮን። እንግዲህ ኬኔዲም ቀድሞ እንደተናገረው የሀያ ሁለተኛው የአለም ዋንጫ ጨዋታዎች ትናንት በይፋ ተጀምረዋል። ትናንት አዘጋጁ ሀገር ኳታር ከኢኳዶር ጋር ተጫውታለች። ኢኳዶር ኢነር ቫለንሲያ ባስቆጠራቸው ሁለት ጎሎች ኳታርን ሁለት ለዜሮ አሸንፋለች። ኳታር በአለም ዋንጫ ታሪክ በመክፈቻው ቀን የተሸነፈች አዘጋጅ ሀገር መሆናለች። ዛሬ ደግሞ ሌሎች ትኩረትን የሳቡ ግጥሚያዎች ተካሂደዋል። የመጀመሪያው ጨዋታ በእንግሊዝና በኢራን ብሔራዊ ቡድኖች መካከል የተደረገ ነው። ከ1966 የአውሮፓውያኑ ዘመን ወዲህ የዓለም ዋንጫን መሳሚ ያልቻላችሁ እንግሊዝ ኢራንን ስድስት ለሁለት በሆነ ውጤት ታሸንፋለች። በካሊፋ ስታዲየም በነበረው ግጥሚያ ቡካዮ ሳካ ለእንግሊዝ ሁለት ጎሎችን ሲያስቆጥር፣ ራሂም ስተርሊንግ፣ ጃክ ሬሊሽ፣ ጁል ቤሊንግሃምና ማርከስ ራሽፎርድ ቀሪዎቹን አራት ጎሎች አስቆጥረዋል። ለኢራን መሀዲ ታርሚ ሁለት ጎሎችን በጨዋታና በፍጹም ቅጣት ምት አስቆጥረዋል። በነገራችን ላይ የኢራን ብሔራዊ ቡድን ተጫዋቾች በጨዋታው መጀመሪያ ወቅት ላይ የሀገራቸውን ብሔራዊ መዝሙር ከመዘመር ተቆጥበዋል። የዚህ ምክንያቱ ደግሞ በሀገሪቱ ውስጥ ያለው ጸረ መንግስት ተቃውሞ ለመደገፍ እንደሆነ እየተነገረ ነው። ይህ አድራጎታቸው በአንድ ወቅት ድጋፍን፣ በሌላ ወቅት ደግሞ ተቃውሞንም እያስገኘላቸው ይገኛል። ሌላው ጉዳይ የአውሮፓ ሀገራት ኳታር ተመሳሳይ ፆታ ፍቃድ ያለ የጣለችውን ገደብ በመቃወም ሁሉም የአውሮፓ ሀገራት አንበሎቻቸው ወይም የቡድን መሪዎቻቸው እጃቸው ላይ የተቃውሞ ምልክት አስረው ለመግባት ተስማምተው ነበረ። ነገር ግን ፊፋ ባስተላለፈው ጠበቅ ያለማስጠንቀቂያ ማስጠንቀቂያ ምክንያት ዛሬ ላይ የተጫወቱት ሁሉም የአውሮፓ ቡድኖች ምንም አይነት የተስማሙበትን የተቃውሞ ምልክት ሳይጠቀሙ ወይም ሳያስሩ ቀርተዋል። ፊፋ ምልክቱን የሚያደርግ ማንኛውንም ተጫዋች በየጨዋታው መካከል ቢጫ ካርድ እንደሚሰጥ አስጠንቅቆ ነበረ። ሌላው በጉጉት ሲጠበቅ የነበረው አፍሪካዊቷ ሴኔጋል እና ኔዘርላንድ ያደረጉት ጨዋታ ነበረ። ጨዋታው ደማቅ የሆነ ፉክክር የታየበት ቢሆንም ኮድ ካካፕ በ84ኛው ደቂቃ እንዲሁም ዴቭ ክላስን በ98ኛው ደቂቃ ባስቆጠሩት ጎል ኔዘርላንድስ ሴኔጋልን ማሸነፍ ችላለች። ከመላየታችን በፊት በነገው ዕለት የሚደረጉ ጨዋታዎችን በአጭሩ እንንገራችሁ። ነገ አርጀንቲናና ሳውዲ አረቢያ ይገጥማሉ፣ እንዲሁም ደግሞ ዴንማርክ ከቱኒዚያ፣ ሜክሲኮ ከፖላንድ ፈረንሳይ ከአውስትራሊያ ይገጥማሉ። በነገራችን ላይ ከጥቂት ደቂቃ በኋላ እኛ አሁን መሰናዶን በምናቀርብበት ሰዓት፣ ከጥቂት ደቂቃዎች በኋላ ዩናይትድ ስቴትስ ከዌልስ ጋራ ሌላ ጨዋታ ያደርጋሉ ሲሆን ለጊዜው ያሉኝ የዓለም ዋንጫን የተመለከቱ መረጃዎች እነዚህ ናቸው። ነገም ከነገ ወዲያም ብቅ እያልን እንግዲህ አዳዲስ መረጃዎችን እናጋራቸዋለን። ሀብታም እንግዲህ እናመሰግናለን፣ ስቱዲዮ መተ ስላካፈልከን ስላጋራህን። እንዲልመድብህ ነው ምንለው እንግዲህ ለምድብ ምናል ለአንድ ወር ለተጠጋ ጊዜ ሰዓት ጨዋታዎች ስለሚኖሩ ከሞላ ጎደል ለመሸፈን እንሞክራለን። አንተን ከስቱዲዮ ላለማስቀረት የዓለም ዋንጫ እንዲራዘ እናረጋለን። የተከበራችሁ አድማጭ ተመልካቾቻችን ስለምትከታተሉን እናመሰግናለን። ሀብታሙን እናመሰግናለን፣ እንዲሁም ኬኔዲን በእያመሰገንን በተከታታይ የዓለም ዋንጫ እስከሚጠናቀቀ ድረስ በተከታታይ ዝግጅቶቻችንን ወደ እናንተ እናደርሳለን። ዌብሳይታችንን፣ የማህበራዊ ድረገጾቻችንንም ጎብኘት አድርጉ አዳዲስ መረጃዎችን ና። Afinal de <faz -tri -l -e> ወደ መደበኛ ዘገባዎቻችን እንመልሳችኋለን ወደ አለም አቀፍ ዘገባ ነው የምናልፈው የተባበሩት መንግስታት ድርጅት ያዘጋጀውና ቀደም ሲል ከተያያዘለት የጊዜ ሰሌዳ ተጨማሪ ጊዜ የጠየቀው በአየር ንብረት ላይ ያተኮረው ጉባኤ ትላንት እሁድ ማለዳ ላይ ተጠናቋል ለኪሳራና ለጉዳት መርጃ የሚል መጠሪያ የተሰጠውና የአየር ንብረት ለውጥ ላስከተላቸው ጉዳቶች የሚውል ገንዘብ መመደብ አለበት በሚለው ሀሳብ ላይ መስማማት ተችሏል። ይህም እንደ ተንታኞች እይታ በአየር ንብረት ለውጥ ሳቢያ ከፍተኛ ጉዳት የደረሰባቸውን ሕዝቦች ለመርዳት አንዳች ሁነኛ እርምጃም ተደርጎ ታይቷል። ዘገባውን ያጠናቀረችው የአሜሪካ ድምጽ ዘጋቢ ሄዘር ሞርዶክናት አሉላ ከበደ እንደሚከተለው ያቀርበዋል። እንደ አውሮፓውያን የዘመን አቆጣጠር በ2020 ዓ ም ብራዚል ውስጥ በድሆች መኖሪያ ሰፈር የደረሰ ጎርፍ ያስከተለው ናዳ ቁጥራቸው ደርዘን የሚጠጉ ሰዎችን ገድለዋል። አስከሬኖቹን በናዳና በፍርስራሹ ከተቀበሩበት ለማውጣት ቀናት ፈጅቷል። በአካባቢው ያሉ ቤተሰቦች እንደሚሉት በአሁኑ ወቅት እየጣለ ያለው ዝናብ በቀደሙት ዓመታትም ሆነ ከእነርሱ የቀደሙት ትውልዶች አይተው የማያውቁት ኃይለኛ፣ አደገኛና አስፈሪ አይነት ነው። በአሁኑ ጊዜ ዝናቡ በጣም በተለየ ሁኔታ ነው የሚዘንበው። ከአረጋውያን ጋር እሰራለሁ። እንዲህ ያለ ዝናብ አይተው እንደማያውቁ ነው የሚናገሩት። ጠቅላላው የአየር ንብረት በጣም ተለውጧል። ግብፅ ላይ ለቀናት ሲካሄድ የሰነበተው የተባበሩት መንግስታት የአየር ንብረት ጉባኤ ኮፕ ሀያ ሰባት ከተያዘለት ጊዜ ከአንድ ቀን ተኩል በላይ ተጨማሪ ድርድር በኋላ ለኪሳራና ለጉዳት በሚል በተለይ ለዚህ ሲባል የሚመደብ ገንዘብ እንዲኖር በሚጠይቀው ሐሳብ ዙሪያ የተደረገውን ድርድር በስምምነት ቋጭቶ ትላንት ተጠናቋል። ገንዘቡም የአየር ንብረት ለውጡ ላስከተላቸውና እያስከተላቸው ላሉ ጣጣዎች በዓለም ዙሪያ ይበልጥ ተጋላጭ ለሆኑ ማህበረሰቦች ከደረሰባቸው ጉዳት ማገገሚያ የሚውል ነው። የገንዘቡን ምንጭና የሚከፋፈልበትን ሁኔታ በሚመለከት የሚደረጉት የመጀመሪያዎቹ ይፋ ንግግሮች ለፊታችን መጋቢት ወር ቢያዙም የአየር ንብረት ለውጡ እያስከተለ ያለውና ተመላላሽ ጉዳቱ እያደር እየጨመረ የመጣውን ጣጣ እየተጋፈጡ ላሉ ቤተሰቦች ግን ብዙም አይረዳም ነው የተባለው። ጉባኤው ከአሁን ቀደም ከተደረሱት የምድሪቱን ግለት መጨመር ለመቀነስ ከተቀመጡት ዓለም አቀፍ ግቦች ባያፈገፍግም እነኛን ግቦች ይበልጥ ለማሳካት ግን እምብዛም አላደረገም ሲሉ ባለሥልጣናቱ ይተቻሉ። በት ለትስ ቢ ክሊር አወር ፕላኔት ኢዝ ስቲል ኢን ዚ ኢመርጀንሲ ሩም We need to drastically reduce emissions now. And this is an issue this COP did not address. አሁን ወደ ከባቢ አየር የሚዘልቀውን የካርቦን ልቀት በከፍተኛ ደረጃ መቀነስ አለብን። እናም ይህ ያን ማሳካት የሚችል አይደለም። ለኪሳራና ለጉዳት የሚል ስያሜ የተሰጠውና ብክለቱ ካደረሰው ጉዳት ጋር ለተዛመዱ ስራዎች መርጃ የሚውል ገንዘብ መመደቡ አስፈላጊ ነገር ነው። ይሁንና የአየር ንብረት ቀውሱ አንዲት አነስተኛ ደሴት ሀገር ከምድረገጽ ጠራርጎ ቢወስድ አለያም አንድ አፍሪካዊ አገር ሙሉ በሙሉ ወደ በረሃነት ቢለውጥ ይሄ ያን መከላከል የሚያስችል በቂ ምላሽ አይሆንም። በጓሩጃ ብራዚል የአካባቢው ነዋሪዎች ሶስት ጥፍ ፈተና እንዳላቸው ይናገራሉ። እነኚህም በፍጥነት እየተቀየረ ያለው የአየር ንብረት ይዞታ፣ ሰዎች በተፈጥሮ አካባቢው ላይ እያደረሱት ያለው ውድመትና አደጋ ከደረሰ በኋላ መልሶ ለመቋቋም የሚያስችላቸው ምንም አይነት ገንዘብ የሌላቸው መሆኑ ነው። ተራራዎች ባይራቆቱና ዛፎችና ቁጥቋጦዎች ባይጨፈጨፉ ኖሮ የአየር ንብረት ለውጥ ብቻውን በአካባቢው ላይ የደረሰውን እና የብዙዎችን ሕይወት የቀጠፈውን አይነት ናዳ ባላስከተለ ሲሉም ስለ ሁኔታው ያላቸውን አስተያየት ይገልጣሉ። ይህ ሰዎች በሚያደርጉት ነገር ተፈጥሮ ስትቆጣ የሚመጣ ነው። እናም እነኚህ ጣጣዎቹ ናቸው። ተፈጥሮ እያመፀች ነው ያሉት አስተያየት ሰጪም ለአስርት ዓመታት የቀጠለው የደን ጭፍጭፋና የዓለም ሙቀት ከአንድ ዲግሪ ሴንቲግሬድ በላይ እንዲጨምር ያስቻለው ቸልተኝነት፣ ተስፋ እንደሚያደርጉት ይህን መሰሉ ዓለም አቀፍ ተደራዳሪዎች ቢያንስ ፍጥነቱን ሊያስቀንሱ ያስችላቸው ይሆናል ብለው ተስፋ ያደርጋሉ ምክንያቱም ከአሁን ቀደም የደረሰውን ጨርሶ ለመቀልበስ ግን ጊዜው አልፈዋል ባይ ናቸው። ተከታዩ መሰናዷችን ዋሽንግተን በዚህ ሳምንት ነው። ከዩናይትድ ስቴትስ ፕሬዚዳንታዊው ዘመን አጋማሽ ምክር ቤት አባላት ምርጫ ተጠናቆ ቀጣዩ ትኩረት በ2017 ዓ ም የዛሬ ሁለት ዓመት ማለት ነው በኢትዮጵያውያን አቆጣጠር በሚደረገው ፕሬዝዳንታዊ ምርጫ ፉክክር ላይ ይሆናል። የ2024 ፕሬዝዳንታዊ ምርጫ ፉክክር ማለት ነው። በዚህ ዙሪያ የዋሽንግተን ሳምንቱን እንዴት እንደከረመ የቪኦኤዋ ሚሸል ይህን ያጠናቀረችው ዘገባ አለ ደረጀ ደስታ እንደሚከተለው ያቀርበዋል። እናም ደግሞ አሜሪካንን እንደገና ታላቅ እናድርጋታለን። እግዚአብሔር ሁላችሁንም ይባርካችሁ። የሰማቸኋቸው የቅድሞ የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ ነበሩ። ባለፈው ሳምንት የዛሬ ሁለት ዓመት በሚካሄደው ፕሬዝደንታዊ ምርጫ ለሌላ ውድድር መዘጋጀታቸውን ይፋ አድርገዋል። ለዋይት ሀውስ ሲፎካከሩ ይሄኛው ሶስተኛቸው ይሆናል። ትራምፕ ይህን ይፋ ካደረጉ ጥቂት ቀናት በኋላ የባይደን አስተዳደር ጠቅላይ አቃቢ ህግ ትራምፕ እንደ ኤሮፓ አቆጣጠር ጥር 6 2021 በዩናይትድ ስቴትስ ምክር ቤት ሕንፃ ላይ በደረሰው ሁከትና ጥቃት የነበራቸውን ሚና በሚመለከትና ስልጣን ከለቀቁም ሁለት ሳምንታት በኋላ ምስጢራዊ ሰነዶች ተገኝቶባቸው እንደሆነ የሚመለከት ልዩ መርማሪ ሾመዋል። የዩናይትድ ስቴትስ ጠቅላይ አቃቢ ህግ ሜሪክ ጋርላንድ እንዲህ አሉ። ዛሬ ዚ የተገኘሁት የህዝቡን ትኩረት የሳቡትንና እየተካሄዱ ካሉ ሁለት የወንጀል ምርመራዎች ጋር በተያያዘ ልዩ መርማሪ መሾሙን ይፋ ለማድረግ ነው። የመርማሪው መሾም ይፋ የተደረገው የፕሬዚደንታዊው ዘመን አጋማሽ የምክር ቤት አባላት ምርጫ ውጤት ይፋ ከተደረገ በኋላ ነው። ዲሞክራቶች በጠባብ ውጤት አሸንፈው የህግ መወሰኛው ምክር ቤት መቆጣጠራቸው ብዙዎችን አስደንቋል። ሪፐብሊካኖቹም የህዝብ ተወካዮች ምክር ቤትን የተቆጣጠሩ ቢሆንም ውጤቱ ግን ከተጠበቀው በታች ነው። በዋሽንግተን የዲሞክራቱ የአንድ ፓርቲ አገዛዝ ዘመን ማብቃቱን ይፋ ሳደርግ በኩራት ነው። ይሁን እንጂ የተከፋፈለው ምክር ቤት ማለት ለዲሞክራቱ ፕሬዚደንት ጆ ባይደን በመጨረሻዎቹ ሁለት የስልጣን ዘመናቸው ህጎችን ለማሳለፍ ብርቱ ፈተና ይሆንባቸዋል ማለት ነው። ሪፐብሊካኑ የተወካዮች ምክር ቤት አባል ኬቪን መካርቲ እንዲህ ብለዋል። ይህ በትራምፕ የተደገፉት አንዳንድ የሪፐብሊካን ፓርቲ እጩዎች ጥሩ ውጤት አላመጡም። ባይደን ካለፈው የበጋ አጋማሽ ጀምሮ ድክመት እንደታየባቸው ተገምቶ ቆይቷል። የዋጋ ግሽበት ሲያድግ፣ በህዝብ ዘንድ የነበረውን የባይደን ተቀባይነትም ከአርባ በታች ወርዶ ነበር። አንዳንድ የሪፐብሊካን መሪዎችም ትራምፕ የፓርቲያቸው እጩ እንዲሆኑ የማይፈልጉ መሆኑን ተናግረዋል። የቀድሞው የህዝብ ተወካዮች አፈጉባኤ የነበሩት ሪፐብሊካኑ ፖል ራያን በዚህ ሳምንት በተሰኘው የኤቢሲ ቴሌቪዥን ፕሮግራም ላይ ይህን ተናገሩ። ምናልባት ትራምፕ ከሆኑ ዋይት ሃውስን ልናጣ እንችላለን። ትራምፕን ብቻ አይሆኑ እንጂ ሌላ እጩ ቢቀርብ የኔ ግምት ዋይት ሃውስን እናሸንፋለን የሚል ነው። በዚህ ሳምንት ከ15 ሚሊየን ህዝብ በተወሰደው የህዝብ አስተያየት ድምፅ የትዊተር ሥራ አስፈጻሚ ኢላን ማስክ ታግዶ የነበረውን የትራምፕ የትዊተር አካውንት ፈቅደዋል እንደ አውሮፓ አቆጣጠር በ2021 በምክር ቤቱ ህንፃ ላይ ከተካሄደው ጥቃት በኋላ ትዊተር ትራምፕ መድረኩን እንዳይጠቀሙ ከልክሎ ነበር። ለአሁኑ ግን ተፈቅደዋል። ትራምፕ ትሩዝ ወይም እውነት የተሰኘውን የማህበራዊ መገናኛ መድረካቸውን ብቻ መጠቀም እንደሚቀጥሉ ዘገባዎች አመልክተዋል። የስፖርት ፕሮግራምን አካተን የመጀመሪያ ክፍል መሰናዷችንንም ጨምረን አጠናቀን ወደ ሁለተኛው አጋማሽ ሳምንታዊ ቅንብር ወደምናስደምጥበት ጊዜ ተሸጋግረናል። ሐኪሞን ይጠይቁ ቀዳሚው ነው። ሐኪሙን ይጠይቁ ለምሽቱ በዘር ሐረግ የሚወረስና ለዓይን ብርሃን ማጣት የሚያጋልጥን የጤና መታወክ በሕክምና ለመርዳት የሚያስችል አዲስ የምርምር ውጤትን ይፈትሻል። ሙያዊ ማብራሪያውን የሚሰጡን የጠቅላላ ዓይን ሕክምናና ከዓይን ጋር የተዛመዱ ነርቮች ሕክምና ልዩ ባለሙያው ዶክተር ወርቅነው ወርቃየሁ ከበደ ናቸው። ያነጋገራቸው አሉላ ከበደ ነው። እንደሚከተለው ይቀርባል። ዶክተር ወርቃየሁ፣ ሰሞንኛ የጤና ምርምር ዜና ነው ለዛሬ የውይይታችን መነሻ ያደረግነው በተፈጥሮ የአይን ብርሃናቸውን ያጡ አንዳንድ ሰዎች አንጎል በከፊልም ቢሆን መልሰው ብርሃን ማየት እንዲችሉ የሚያግዝበት መንገድ ማግኘታቸውን ነው ይፋ ያደረጉት የካሊፎርኒያ ዩኒቨርሲቲ አርቫይን ተመራማሪዎች። በቀጥታ ወደ ምርምሩ ግኝት ከማምራታችን በፊት ለመሆኑ እንዴት ነው የምናየው የሚለውን መመልከት ብንሞክር በአጭሩ። አመሰግናለሁ አሉላ። ማየት ሲባል በመሰረቱ ዋነኛ መሟላት ያለባቸውን ለማየት ከዓይናችን ባሻገር አስፈላጊ የሆኑ ነገሮች አሉ። ዓይናችን ከተለያዩ የአንጎላችን ክፍል ጋር የተያያዘ ነው። ማየትም ስንል ሁለት ነገር አለሁም ብዙ ጊዜ ማሰብ ያለብን። አንድን ነገር ማየትና አንድን ነገር መገንዘብ የተለያዩ ነገሮች ናቸው። አንድ ነገር ልናየ እንችላለን። ግን ያንን ነገር አይቶ ምንነቱን በግንዛቤ ውስጥ በቀን ተቀን ኑሯችንና ከልምዳችን ባለው ነገር የመተርጎም ሁኔታ ከአንጎላችን የሚያገኘውን ኢንፎርሜሽን ይዞ የሚመጣውን ዳታ አናላይዝ አድርጎ በርከት ያለውን የአንጎላችንን ክፍል ስራ የሚጠይቅ ነገር ነው። ለምሳሌ ማየት ስንል ምንድን ነው ማየት? ብርሃን ነው። ብርሃን ሲኖር ነው የምናየው። ያ ማለት ነው የምናየው ነገር ወደ አይን የሚገባው በብርሃን ኃይል ሆኖ ነው የሚገባው። ያ ወደ አይን ከገባ በኋላ አይናችን ውስጠኛው አካል ላይ ይህንን የብርሃን ሀይል ወደ ኒውሮናል ወይም ኤሌክትሪካል ሲግናል ወደምንለው ይለወጣል። ይሄ የሚሆነው አይናችን ውስጥ ነው። አይናችን ይህን ካረገ በኋላ ይህን የሚያደረጉ ሴሎች አሉ አይን ውስጥ። ወደ ጀርባው የአይናችን ክፍል ነው የሚሄደው ያ ማለት ምንድን ነው? ከአይናችን ከኳሱ ጀምሮ በጀርባ በኩል ወደ ብሬን ጋዝ ከሚደርስ እንደ ገመድ የተዘረጉ ቪዥዋል ፓዝ ወይ የሚንለዋለ እሱ ኢንፎርሜሽን ወስዶ እዛ ያቀብላል። እዛ ደግሞ ኢንፎርሜሽኑ በአይነት በአይነት ይደረግና ወደ ተለያዩ የአንጎላችን ክፍል ይሄዳል። እንግዲህ ወደ አንጎላችን ክፍል ሲሄድ ሁለት ነገር ነው። አንድ ቅድም እንዳልኩት ማየት ለመገንዘብ ነውና፣ ለምሳሌ አንድ አዲስ ነገር ብናይ፣ አንድ ማናቀው ሰው ብናይ እንበል ሰው ከመሆኑ ከለሩ እንድንናገር እንችል ይሆናል ለምሳሌ ከዚህ በፊት ያገኘነውን ሰው መሆኑን ነው የምናስበው ገና ስና ስለዚህ እነዚህ እነዚህ ኢንፎርሜሽኖች ሁሉ አንድ ላይ የተዋህደው መጥተው ነው የአይን የአንጎላችን ክፍሎች በአንድነት መስተጋብር አድርገው ነው የምናየውን ነገር የምንገነዘበው። የሚሆነው እንግዲህ ምንድን ነው ልክ ስንወለድ አብሮ የሚመጣ ነገር አይደለም፣ በማየት የሚያድግ ነገር ነው። ለምሳሌ አንድ ሕፃን ልጅ አንድ ነገር ሊያይ ይችላል ግን ያን ነገር ለምሳሌ አደጋ ያለው የሌለውን ነገር የማወቅ የመገንዘብ ላየው ብቻ ምንነቱን መለየት አይችልም፣ በዛ ጨቅላ እድሜው። እይታችንም እንዲያድግ ምንድን ነው መጀመሪያውኑ አይኑም የአይኑ የሄድበት ኢንፎርሜሽን መንገድም ይህን የሚሰራው የሚያንጎል ክፍል ጤናማ መሆን አለበት። እይታው ሙሉ በሙሉ ከእድሜ ጋር እያደገኝ። ስለዚህ እይታ በራሱ በመሰረቱ አብሮን የሚያድግ ነገር ነው። ለምሳሌ ልጅ ሲወለድ እንደማይራመደው ሁሉ እያደገ ሲሄድ እንደሚራመድ ሁሉ ማየታችንም እንደዛው ነው። አይናችን ኢንፎርሜሽን እየሰጠው ብሬናችን ሰርኪዩትም ደቨሎፕ እያደረገ ሲሄድ ነው እይታ ሙሉ የሆነ የሚሄደው ነው። የማየት ሂደቶች አሁን ባልኩትም እና ከዚህም ውስብስብ የሆነ ነገር ነው። ነገር ግን ይሄ ሁሉ የሚሆነው በቅጽበት ውስጥ በመሆኑ ነው የማንረዳው ማየት ብቻ የሚመስለን ያ ግንዛቤ ያየነውን ነገር ምንነት መለየት የምንችለው ብዙ ጊዜ ሳይፈጅ ወዲያውኑ በመሆኑ ከአንጎል ጋር ያለውን ግንኙነት እንዳንረዳው ያደረገን እሱ ይሆን። በጣም የረቀቀ ነው፣ በጣም ፍጡን ነው። ሌላ የሚገርመውን ነገር ለምሳሌ ልንገርህ። አይናችን በጣም የምናይባት ማኩላ የምንለው ቦታ አለ። አይናችን ኳስ ውስጥ መጠኗን ብነግርህ እንደው ምናልባት የመርፌ ጫፍ ያህል መጠን ያላት ናት። እሷ ነው ይሄ አብዛኛውን ነገር የምናየው። ለምሳሌ እኔ አንድን ሰው ባይ እኛም የሚመስለን አሁን ሙሉ አካሉን በአንድ አይተን የምንገነዘብ ነው የሚለው፣ የሚመስለን አይደለም። የሚሆነው ለምስል አንድ ጊዜ ስናይ ወይ አፍንጫውን ወይ አይኑን ወይ እጁን ወይ እግሩን ነው የሚሆነው። እነዚህ ኢንፎርሜሽኖች የተወጣጠሱ ነው የሚገቡት፣ እና የምናየውን ነገር እንደ ሙሉ አካል የምናየው አንጎላችን የሚሰራው ነገር ኢንፎርሜሽን ሙሉ አድርጎ የሚያሳየን እና ይሄ ሁሉ ሂደት እጅግ ፈጣን በሆነ ነገር ስለሚሆን ብቻ ልክ እንደው የምናየውን ነገር እንደው ዝም ብሎ ፎቶ እየተነሳ የምናየው ይመስለናል እንጂ የማየት ሄድ እጅግ እጅግ እጅግ የምርምሩ ሰዎች አይን ከፋች ይሉታል። ይህን ግኝት ራሱ የአዋቂዎች አንጎል ከዚህ ቀደም በተለይ በተፈጥሮ ያጡትን የማየት ብርሃን መልሶ የማግኘት መልሶ የማየት ችሎታን የሚያላብስ መንገድ ማግኘታቸውን ነው የዘገቡት፣ በከፊልም ቢሆን የሚል ቃል አለ። በጣም የተለየ ትኩረትም ትሰጥቶታለ። ቀደም ብዬ የገለጽኩት የካሊፎርኒያ ዩኒቨርሲቲ ተመራማሪዎች ናቸው ይህን ይፋ ያደረጉት። ምን ማለት ነው? ብርሃናቸውን ያጡ ሰዎች እንግዲህ በተለየ ሁኔታ ውስጥ ያሉም ከሆነ ብርሃን የማግኘት አይናቸው የመብራት እድል ይኖራል ማለት ነው። በእውነት ይሄ ግኝት እኔም አሁን ለምሳሌ በአይነ ሕክምና ውስጥ አንዱ እንደ ሰብ ስፔሻሊቲ ኤክስፐርት ሴም ይሄ ነው የአይን የነርቭ እና ከአንጎል ጋር ያለው ግንኙነት ላይ ነው እና ብዙን ሰባት ጥናትንም ሆነ ክሊኒካል ስራን የምንሰራው አሁን ይሄ ምርምር ምን እያለ ነው? እጅግ በጣም በሚገርም ሁኔታ ቅድም እንዳልኩት እይታችን በተለይ የአንጎሉ ክፍል ስራውን በአግባቡ እንዲሰራ ከልጅነታችን ጀምሮ አይን እያየ ኢንፎርሜሽን እየሰጠው ሲሄድ ነው የአንጎላችን ክፍል የሚያድገው። ለምሳሌ በልጅነት በምንም ምክንያት ሊሆን ይችላል አንዱ ወይም ከሁለቱ አይን እይታው ቀንሶ ከቆየና እድሜያችን እንደዛ ሆኖ ጉልምስ እና ከገባን በኋላ የአይኑን ችግር በሕክምና መፍታት ብንችል፣ በሽተኛው ብዙ ጊዜ እይተው አይመጣም። ይህም የሚሆነው ለምንድን ነው? አይኑ ጊዜ ካለፈ በኋላ ጤናማ ቢሆን እንኳን ለማየት የሚረዳው የአንጎል ክፍል ልምዱን ሙሉን ይዞ ስላላደገ ጨርሶ እንደማያይ ነው ግንዛቤው። ለምሳሌ ሌዚ አይ አምብሊዮፒያ የምንለው ነገር አለ። ለምሳሌ አንደኛው አይን ዲፌክት ኖሮት ሌላኛው አይን ሙሉ ቢአይ ብሬን ሁለቱ አይኖች ኢንፎርሜሽን ሲያመጡለት ምን ያደርጋል? ንጹህ ኢንፎርሜሽን የሚያመጣለትን አይን ኢንፎርሜሽን ይወስድና ያኛውን አይን ኮምፕሊት ሪጀክት ያደርገዋል። ከዛ የመጣውን ኢንፎርሜሽን ይተወዋል። ንጹህ ግንዛቤ እንዲኖር ንጹህ ኢንፎርሜሽን ይፈልጋል አንጎላችን። ስለዚህ በዚህ መልክ የኖሩ ያደጉ ልጆች ያላቸውን ችግር እኳን ስትፈታው በኋላ እይታው አይመለስም። ምክንያቱም ያንጎሉ ክፍል ስላላደገ ነው አሁን ይህ ጥናት እያለን ምንድን ነው በዚህ መልክ እንደምሳሌ አድርገው አርገው እዚህ ተሳካልን ብለው ሪፖርት ያደረጉት ነገር ምንድን ነው? አንድ ሌበር ኮንጀኒታል አማሮሴስ የሚባል አለ። ልጆች ሲፈጠሩ ከዘራርግ በሚወርሱት ምክንያት የአይናቸው የውስጠኛው ቅድሜ የጠቀስኩት ላይት ኢነርጂን ወደ ኒውሮናል ሲግናል የሚለውጡት ሴሎች እንዳያድጉ የሚያደርግ በሽታ ነው። እነዚህ ልጆች በልጅነት እድሜ ሬቲኖይድ የሚባሉ ኬሚካሎች ሲሰጣቸው እይታቸው መሻሻልን ያሳያል። አሁን ያደረጉት ነገር ምንድን ነው? ይህን ነገር በዚህ በሽታ ያላቸውን ሰዎች ለትልልቆቹ ብንሰጥ እይታቸው ይመለሳል ወይ የሚል ሙከራን ያደረጉት። አሁን ሪፖርቱ እንደሚያሳየው ምንድን ነው? ሲሰጧቸው በእውነትም እይታቸው እየተመለሰ ነው። ያ ማለት ምን ማለት ነው? ሬት ነው ሄዱ ተሰጥቶት አይን ውስጥ ያለው ችግር ፊክስ ሲሆን የአንጎሉም ተስተካከለ ማለት ነው። ስለዚህ እስከ ዛሬ የነበረውን ሳይንቲፊክ እምነት ብሬኑ አንዴ የተወሰነ ደረጃ እስከሚያድግ ካልደረሰና ከዘገየ በኋላ ስናደርገው አይመለስም የሚለውን ነገር ሚቀየር ነው፣ እንደሚቀየር እያሳየ ነው። ምክንያቱም ብሬን ሰርኪዩተሪው ቅድም እንዳልኩ ኢንፎርሜሽን ካይን ወስዶ የተለያዩ የአንጎላችን ክፍሎች ይገናኛሉ በሰርኪዩት ያ ሰርኪውተሪ ዴቨሎፕ ስላላረገ ትልቅ ከሆኑ በኋላ ዴቨሎፕ አያደርግም ነው እስከዛሬ ያለው አንደርስታንዲ አሁን ግን ያ እንደሚሆን ምልክት እየሰጠ ነው። የጥናት ይሄ እንዳሉት እጅግ አስደማሚ ሳይንስ ግኝት ነው። ቅድም በገለጹት አንድ የህመም አይነት ላይ ያተኮረ እንደመሆኑ የትኞቹ ሌሎች በዘር ሐረግ የሚወረሱ የህመም አይነቶችስ ሊረዱ ይችላሉ የሚለውን ጨምሮ ሌሎች ተከታታይ ውይይቶችን የሚጋብዝ ይመስለኛል የመጀመሪያ ጥናት ውጤት እንደመሆኑ የዚህ ምርምር ግኝት ሊደርስባቸው የሚችሉ ውድሮችን ጨምሮ በሌላ ፕሮግራም እንመለከታለን። ለአሁኑ ለጊዜው አመሰግናለሁ፣ እግዜር ይስጥልኝ። እኔም አመሰግናለሁ፣ እግዜር ይስጥልኝ አሉላ። ወደ ተከታዩና ሳምንታዊው አፍሪካ ነክ ርዕሶች ስናመራ ወደ ካርቱም ነው የምንወስዳችሁ። ሰሞኑን የተባበሩት መንግስታት ድርጅት የሰብአዊ መብት ከፍተኛ ኮሚሽነር ባለፈው ሳምንት ማለት ነው ካርቱምን ጎብኝተው ነበር። አቲት ከሱዳን ካርቱም የማይክል አቲት ከሱዳን ካርቱም ያጠናቀረው ዘገባ ነው። ስመኝሽ የቆየ እንደሚከተለው ታቀርበዋለች። ባለፉት ጥቂት ዓመታት ውስጥ በሱዳን የተፈጸሙ ከባድ የሰባዊ መብት ጥሰቶችን የተመለከቱ መረጃዎችን ጽህፈት ቤታቸው መዝግቦ ማቆየቱን የተናገሩት የተባበሩት መንግስታት ድርጅት የሰብአዊ መብት ጉዳዮች ኃላፊ እስካሁን ግን አንድም ሰው ተጠያቂ ሆኖ አያውቅም ብለዋል። ኮሚሽነር ቮልከር ተርክ ባለፈው ሳምንት በሱዳን ያካሄዱትን የስራ ጉብኝታቸው መገባደጃ በሰጡት ጋዜጣዊ መግለጫ በቅርቡ ዋና ከተማይቱ ካርቱም ላይ በተቃዋሚዎች ላይ ተፈጸመውን ከልክ ያለፈ የኃይል እርምጃ ጉዳይ አንስተዋል። ባለፈው ዓመት ጥቅምት ወር ላይ ወታደራዊ መፈንቅለ መንግስት ከተካሄደበት ጊዜ አንስቶ የጸጥታ ኃይሎች በተቃዋሚዎች ላይ በወሰዱት እርምጃ 119 ሰዎች ሲገደሉ ከ8000 በላይ ሰዎች መቁሰላቸውን አመልክተዋል። ኮሚሽነሩ አክለውም በተቃውሞ ሰልፍ ወቅት 19 ጾታዊና ጾታን መሰረት ያደረጉ ጥቃቶች መፈጸማቸውን ጽሕፈት ቤታቸው ማረጋገጡን ገልጸው አብዛኛዎቹ የተፈጸሙት በሱዳን ፖሊስ መሆኑን አመልክተዋል። ማህበራዊ መገለልንና የበቀል ጥቃትን በመፍራት እንዲሁም በሀገሪቱ የፍትህ ስርዓት ላይ ያላቸውን መተማመን አናሳነት የተነሳ ሳይመዘገቡ የሚቀሩት የመብት ጥሰቶች በርካታ ሊሆኑ እንደሚችሉም ተናግረዋል። We have over the years documented violations by all በሁሉም የጸጥታ አካላትና በበርካታ ታጣቂዎች በአመታት ውስጥ የተፈጸሙ ጥቃቶችና የመብት ጥሰቶችን መዝግበናል። በመሆኑም ተገቢውን ክትትል ማድረግ አስፈላጊ ነው። ለዚህም ነው የሰላማዊ ዜጎችን ደህንነት ጥበቃ ብሔራዊ የድርጊት መርሃ ግብር ተግባራዊነትን ለማረጋገጥ የቅርብ ትብብር የፈጠር ነው። ተርክ አያይዘውም የመብት ተሟጋቾች እና በዳርፎር አካባቢ ያሉ ተፈናቃዮች የሱዳን ፈጣን የድጋፍ ኃይሎች የተባለውን አካል ጨምሮ በተለያዩ ክፍሎች የተፈጸሙ መጠነ ሰፊ የመብት ጥሰቶች መዘገባቸውን ተናግረዋል። በሱዳን የፖለቲካ ሂደት ውስጥ የሚሳተፉ ሁሉም ወገኖች በፍጥነት በሲቪሎች ወደሚመራ አስተዳደር መሄድ የሚያስችሉ ስራዎች እንዲሰሩ ሲሉ ጥሪ አቅርበዋል። የተጠያቂነትና ፍትሕ መረጋገጥንም አስፈላጊነት አጽንኦት ሰጥተው ተናግረዋል። ከባለስልጣናት ጋር ባደረግኩት ውይይት የሕዝቡን እምነት ለማግኘትና ትምምን ለማጎልበት የሚያግዙ እርምጃዎች አስፈላጊነትን በማጉላት አመላክቻለሁ። የሰብአዊ መብት መከበር መተማመንን የሚያጎለብትን አስፈላጊ ነጥብም አበክሬ ገልጫለው የሂዩማን ራይትስ ዋች የሰብአዊ ጉዳዮች አጥኚ መሐመድ ኡስማን ሲናገሩ የመንግስታት ድርጅት የሰብአዊ መብት ኃላፊ ወደ ሱዳን ያደረጉት ይህ ጉዞ የፖለቲካ ሽግግሩ በሮች የተዘጋ በሚመስልበት ወሳኝ ወቅት ላይ የተፈጸመ ነው ብለዋል። የተከበራችሁ አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች እንዲሁም ደግሞ ሰዓታችንም ተጠናቋል። የሰኞው ምሽት ዝግጅታችንን ነበር ያስደመጥናችሁ። በነገው ምሽት እንገናኛለን። ሳስተናግዳችሁ ያመሸው ጽዮን ግርማ ነበርኩ። ዝግጅቱን ከስቱዲዮ በማቀናበር ብርሃን ኃይሉ አብራና ምሽታለች። ሰላም፣ በደህና ደሩ።